ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ እና ሲንጋፖር በሁለቱ አገራት መካከል ከወሸባ ነፃ ጉዞ ለማድረግ ከስምምነት ላይ ደረሱ። የኢትዮጵያ 2013 በጀት በህዝብ ተወካዮች ምክር ቤት ተጨማሪ 26.4 ቢሊዮን ብር ጸደቀለት። ሶኮሩስ ከኔፓል ጋር ለዓለም ዋንጫ ማጣሪያ ቅዳሜ ማልዳ ኩዌት ከተማ ላይ ለመግጠም ተሰናድቷል። የሚሉት ግንባር ቀደም ዜናዎቻችን ናቸው። አውስትሬልያና ሲንጋፖር በሁለቱ አገራት መካከል ከወሸባ ነፃ ጉዞ ለማድረግ ተስማሙ። ጠቅላይ ሚኒስትር ስኮት ሞሪሰን ከሲንጋፖሩ አቻቸው ሌሲን ሉንጋር ከስምምነት ላይ የደረሱት ግረ መንገዳቸውን ለቡድን ሰባት ስብሰባ ወደ ለንደን ባለበት ወቅት ነው። ይህንኑ የጉዞ ስምምነት አስመልክቶ የአውስትሬልያ ንግድና ኢንዱስትሪ ምክር ቤት የጉዞ ስምምነቱ በአፋጣኝ ጽድቅ ተቸሮት ግብር ላይ እንዲውል ጠይቋል። ምክትል ጠቅላይ ሚኒስትር ማይክል ማክሮማክም በበኩላቸው ስምምነቱን በፍጥነት ተግባራዊ ለማድረግ ቅድሚያ እንደሚሰጠው ተናግረዋል። የኢትዮጵያ 2013 ዓመታዊ በጀት በሕዝብ ተወካዮች ምክር ቤት ተጨማሪ 26.4 ቢሊዮን ብር ጸድቆለታል። ይህንኑ አስመልክቶ የአገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። የ2013 በጀት ዓመት ተጨማሪ 26.4 ቢሊዮን ብር በጀት ጸደቀ። ይህንን ያጸደቀው የህዝቡ ተወካዮች ምክር ቤት የፌዴራል መንግስትን የሁለት ሺ አስራ ሶስት ተጨማሪ በጀት ለማጽደቅ ባደረገው መደበኛ ስብሰባው ነው። በዚህ ወቅትም ለሁለት ሺ አስራ ሶስት በጀት ዓመት የቀረበው ተጨማሪ በጀት በሙሉ ድምፅ ጸድቋል። ከዚህ ውስጥም ለእርዳታ ዘጠኝ ነጥብ ሶስት ቢሊዮን ብር፣ ለመከላከያ ስድስት ቢሊዮን ብር፣ ለኮቪድ አስራ ዘጠኝ መከላከያ ሁለት ቢሊዮን ብር፣ ለማዳበሪያ ድጎማ ሁለት ቢሊዮን ብር ለጎርፍ መከላከል ስድስት መቶ ሚሊየን ብር፣ ለከተማ ምግብ ዋስትና ሴፍቴኔት ፕሮግራም ሁለት መቶ ሰላሳ ሚሊየን ብር፣ ለመጠባበቂያ ስድስት ነጥብ ሶስት ቢሊየን ብር እንዲሁም ለካፒታል ፕሮጀክቶች ማስፈጸሚያ አምስት መቶ ሚሊየን ብር የሚውል ይሆናል። ምክር ቤቱም ከዚህ በተጨማሪ የካፒታል ገበያ ማቋቋሚያ ረቂቅ አዋጅንም በሙሉ ድምፅ ስለማጭ ነው። የ በፍቃዱ አባይ ለኤስቤስ ሬዲዮ ከአዲስ አበባ በጅሮንድ ጆሽ ፍራይደንበርግ ለሜልበርን የኮሮና ቫይረስ ገደብ አስቸኳይ የድጎማ ጊዜ ተራዝሞ ክፍያ እንደማይቀጥል አስታወቁ። አቶ ፍራይደንበርግ ክፍያ ይሰጥ የነበረው ሜልበርን በቫይረሱ ሳቢያ ገደቦች ተጥለወባት የነበረ በመሆኑ እንደነበር በመግለጥ በሂደቱም ሃምሳ ሺህ ያህል የድጎማ ጥያቄ ማመልከቻዎች መግባታቸውንና ከዚያም ውስጥ ለ34 ሺህ ሰዎች ክፍያ መፈጸሙን ተናግረዋል። ይህ በእንዲህ እንዳለም በዛሬው ዕለት ሐሙስ ጁን 11 ቪክቶሪያ ውስጥ አንዳችም ነዋሪ በቫይረሱ አለመጠቃቱ ተገልጧል። የቪክቶሪያ ተጠባባቂ ፕሬምየር ጄምስ ሜሊኖ ይህንኑ አስመልክተው ነዋሪዎች እንዳይዘናጉ ሲያሳስቡ፣ ያ መልካም ዜና ነው፣ ሁሉም ሰው ቪክቶሪያ ውስጥ ሊሰማው የሚሻው እስኪ ላፍታ ትንፋሻችንን ዋጥ እናድርግ ከቶንም ያበቃለት ጉዳይ አይደለምና ዜሮ መሆኑን መስማታችን ማለፊያ ቢሆንም ቸል ልንሰኝ ግና አይገባንም ብለዋል። የቪክቶሪያ ዋና የጤና መኮንን ፕሮፌሰር ብሬት ሳትንም በበኩላቸው በኮሮና ቫይረስ ከተጠቁ ሰዎች ጋር ንክኪ ያላቸውና ራሳቸውን አግልለው ያሉ በሺዎች የሚቆጠሩ ሰዎች ስላሉ በሚቀጥለው ሳምንት ውስጥ የምርመራ ውጤታቸው የቫይረሱ ተጠቂ ሆነው ሊገኙ የሚችሉ ከመካከላቸው ሊኖር እንደሚችል ያለፉትን ጊዜያት ተሞክሮዎች በመጥቀስ ልብ አሰኝተዋለን። በሌላም በኩል የአእምሮ ጤና ግልጋሎት ሰጪዎች ላይፍላይንና ቢዮን ብሉ የቪክቶሪያ መንግስትን የአእምሮ ጤና ድጎማ ጭማሮ ማለፊያ ሲሉ ተቀብሎታል። በጭማሮው ላይፍላይን የአንድ ነጥብ 2 ሚሊዮን ዶላርስ ቢዮን ብሉ የ1 ሚሊዮን ዶላርስ ድጎማ አግኝተዋል። የስቴት ፌዴራልና የሕክምና ኢንዱስትሪ ተጠባቢዎች የኮሮና ቫይረስ ክትባት ደህንነትን አስመልክቶ በህዝብ ዘንድ አመኔታን እንዲያሳድር ማባሪያዎች ጠይቀዋል። ለጥያቄዎቹ መነሳት አስባብ የሆነው ምክንያት ከአስትራዜኔካ ክትባት ጋር ተያይዞ በደም መርጋት ሳቢያ የሁለተኛ አውስትራሊያዊ ህይወት በማለፉ ነው። ይሁንና የምዕራብ አውስትራሊያ ዋና የጤና መኮንን ኤንዲ ሮበርትስን ዕድሜያቸው ከሃምሳ ዓመት በላይ የሆኑ ዜጎች የአስትራ ዜኒካ ክትባትን መከተብ ደህንነቱ ይጠበቀ ነው ከሚለው የጤና መልእክት የዘለለ አልተናገሩም። ሆኖም ከአንድ ሺህ አስትራ ዜኒካ ክትባትን ከተከተቡት የምዕራብ አውስትራሊያ ነዋሪዎች ውስጥ አራቱ ላይ የጎንዮሽ ጉዳት ማሳየቱን ገልጠዋል በሌላ በኩል ኮራል ቤይ ምዕራብ አውስትሬልያ ውስጥ አንድ የአስር ዓመት ልጅ በሻርክ እግሩን ተነክሷል። የአስር ዓመቱ ልጅ በሴንት ጆን አምቡላንስ ወደ ሆስፒታል የተወሰደ ሲሆን የአካባቢው ባለሥልጣናት ሰዎች በስፍራው ከመዋኘት እንዲቆጠቡ አሳስበዋል። ቪክቶሪያ ውስጥ የሁለተኛ ሰው ሕይወት በሰሞኑ ጎርፍ ሳቢያ አልፏል በጎርፍ ህይወቷ ያለፈው ግለሰብ ከሮብ ጁን 9 ጀምሮ የደረሰችበት ያልታወቀ የነበረ ሲሆን በዛሬው እለት በግሊን ፋይን ሬጅናል ቪክቶሪያ አስከሬኗ መኪና ውስጥ ተገኝቷል ከዚሁ ጋር ተያይዞ ላይፍ ሴቪንግ ቪክቶሪያ ሰዎች በዚህ ረጅም የእረፍት ሳምንት በውሃ ዳር በሚያሳልፉበት ወቅት ከፍተኛ ጥንቃቄ እንዲያደርጉ አሳስቧል የአውስትሬልያ ብሔራዊ እግር ኳስ ቡድን ሶኮርስ ቅዳሜ ማልዳ ላይ ኩዌት ከተማ ውስጥ ከኔፓል ጋር ለሚያደርገው የዓለም ዋንጫ ማጣሪያ ዝግጅትን አጠናቋል። የአውስትሬልያ እግር ኳስ ቡድን በነገ ዕለት አሸናፊ ለመሆን ከበቃ ከምድቡ በአንደኛ ደረጃነት ለማለፍ ይበቃል። የአስር ሺህ ሜትሮች ሩጫ የዓለም ሬኮርድ የሰበረችው ለተሰንበት ግደይ ለጃፓን ኦሎምፒክ ከፍተኛ ውጤት እንደምታስመዘግብ ከወዲሁ ግምትን አሳድራለች። ይህንኑ አስመልክቶ የአገር ቤት ዘገባያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። አትሌት ለተሰንበት ግደይ የአስር ሺህ ሜትር የሴቶች አዲስ የዓለም ክብረ ወሰንን አስመረች። ከሶስት ቀን በፊት በሲፋን ሀሰን የተመዘገበውን ሪከርድ በማሻሻል ነው ለተሰንበት ግደይ ሪከርዱን ወደ ኢትዮጵያ የመለሰችው። ሀያ ዘጠኝ ደቂቃ ስድስት ሰከንድ ስምንት ሁለት ማይክሮ ሰከንድ በሲፋን ሀሰን ተይዞ የነበረውን ሪከርድ በሀያ ዘጠኝ ደቂቃ ዜሮ አንድ ሰከንድ ዜሮ ሶስት ማይክሮ ሰከንድ በመግባት ነው ለተሰንበት ግደይ ሪከርዱን ያሻሻለው። በኒዘርላንድ ሄንግሎ በተደረገው ውድድር ሪከርድ የሰበረችው ለተሰንበት ግደይ በቀጣዩ ኦሎምፒክ ላይም ከፍተኛ ተስፋ ተጥሎባታል። በፍቃዱ አባይ ለኤስቤስ ሬዲዮ ከአዲስ አበባ። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ62 ሳንቲም ይዘረዘራል። ቀጥለን የነገውን አውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርዝ ካፌ ያባራል። ዝቅተኛ 9፣ ከፍተኛ ስራ 9። አድላይድ ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ ስራ 7። ሜልበርን ያካፋል። ዝቅተኛ 8፣ ከፍተኛ ስራ 3። ሆባርት ይዘንባል። ዝቅተኛ 12፣ ከፍተኛ ስራ 5። ካምብራ ደመናማ ይሆናል። ዝቅተኛ 2፣ ከፍተኛ ስራ 1። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 19 ። ብሪስበን ፀሐያማ ሆኖ ይውላል ዝቅተኛ 9 ከፍተኛ 22 ። ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 18 ከፍተኛ 31 አዲስ አበባ፣ በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 12 ከፍተኛ 27። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያና ሲንጋፖር በሁለቱ አገራት መካከል ከወሸባ ነፃ የሆነ ጉዞ ለማድረግ ስምምነት ላይ ደረሱ። የኢትዮጵያ 2013 በጀት በሕዝብ ተወካዮች ምክር ቤት ተጨማሪ 26.4 ቢሊዮን ብር ጸደቀለት። ሶኮርስ ከኔፓል ጋር ለዓለም ዋንጫ ማጣሪያ ቅዳሜ ማለዳ ኩዌት ላይ ለመግጠም ተሰናርቷል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።